The Voice of America. የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በማህበራዊ መገናኛዎች ላይ የቁጥጥር ጫና ሊያሳድር ይችላል ያሉትን የአፈጻጸም ትእዛዝ ፈርመው አወጡ። ትእዛዛቸው በፍርድ ቤት የሚዘልቅ ስለመሆኑ ግን ባለሙያዎች ጥርጣሬ አላቸው። በሌላ በኩል ደግሞ የእንግሊዝ ጠቅላይ ሚኒስትር ቦሪስ ጆንሰን በጋዜጠኞች ላይ ከፍተዋል በተባለ የጥላቻና የህዝብ አመኔታ ለማሳጣት የታለመ ዘመቻ የሀገሪቱ የፕሬስ ነጻነት አደጋ ላይ መውደቁ ተዘግቧል። የዋይት ሀውስ ሪፖርተራችን ስቲቭ ሃርመን ከዋሽንግተን ሄንሪ ሪጅዌል ከለንደን ያጠናቀሯቸውን ዘገባዎች ሰሎሞን አባተ ጨምቆ ያቀርባል። ፕሬዚደንት ዶናልድ ትራምፕ ትእዛዛቸውን ያወጡት የአሜሪካን ህዝብ የመናገር ነጻነት መብቶች ከጥቃት ለመከላከል እንደሆነ ተናግረዋል። የማኅበራዊ መገናኛዎች ኩባንያዎች አሁን አሏቸው ያሏቸው ከለላዎች ከእንግዲህ እንደማይኖሯቸው ፕሬዚደንቱ ዋይት ሃውስ ውስጥ ትእዛዙ ላይ ፊርማቸውን ባኖሩበት ወቅት ለጋዜጠኞች ተናግረዋል። ትዊተር ትናንትናውኑ ባወጣው መግለጫ ይህ ትእዛዝ ሀገሪቱ የምትለይበትን መሪ ህግ የሚጥስ ነው ብሎታል። ይህንን ህግ ለመሸርሸር በግላቸው ያደረጉት ጥረት የወደፊቱን ሀሳብን በኢንተርኔት የመግለጽ ነጻነትና የኢንተርኔት ነጻነትንም አደጋ ላይ የሚጥል ነው ብሎታል። ትዊተር ይህ ትእዛዝ ቀደም ሲል ወጥቶ የነበረውንና ማንኛውም የማኅበራዊ መገናኛዎች ተጠቃሚ ለሚያሰፍረው ሐሳቡ ኩባንያዎቹ ተጠያቂ እንደማይሆኑ የሚደነግገውን የግንኙነቶች ጨዋነት ህግ የሚለውን ክፍል ፌዴራሉ የኮሚኒኬሽንስ ኮሚሽን ግልጽ እንዲያደርግ ያዛል። በተጨማሪም የዋይት ሀውስ የዲጂታል ስትራቴጂ ቢሮ የኢንተርኔት ላይ ቅድመ ምርመራ ቅሬታዎችን እንዲያሰባስብና ለፌዴራሉ የንግድ ኮሚሽንና የፍትህ መስሪያ ቤቱም እንዲያስገባ አዘዋል። ፕሬዚደንቱ የማኅበራዊ ሚዲያ ኩባንያዎች ከጋዜጦችና የስርጭት አውታሮች የበለጠ ጫና የሚያሳድሩ ሁሉንም ጠቅልለው የያዙ ሞኖፖሊ ሆነዋል ሲሉ ፕሬዚደንቱ ከሰው። ይህንን ጨርሶ አንፈቅድም፣ ፍትህ አብዝቶ የጎደለው ነው ብለዋል። ፕሬዚደንቱን በእጅጉ ያስቆጣቸው በዚህ ሳምንት መጀመሪያ ባወጧቸው ሁለት መልእክቶች ላይ ትዊተር የጭብጥ ወይም የመረጃ እውነት ማጣሪያ ማስጠንቀቂያ በማስቀመጡ ነው። በህጋዊ መንገድ መዝጋት ቢቻል ኖሮ እዘጋው ነበር ብለዋል ትራምፕ ስለ ትዊተር ሲናገሩ። በሌላ በኩል ደግሞ የእንግሊዝ ጠቅላይ ሚኒስትር ቦሪስ ጆንሰን ልዩ አማካሪ የሆኑት ዶሚኒክ ከሚንግስ የኮቪድ-19 ታማሚ ሆነው ሳለ ከሰው ተነጥሎ የመቆየት መመሪያዎችን ጥሰዋል በሚል የሀገሪቱ መገናኛ ብዙሃን ዘገባዎችን ካወጡ በኋላ በመንግስቱ እና በፕሬስ መካከል ያለው ግንኙነት በእጅጉ ሻክሯል። መንግስቱ ዘማች ወይም የዘመቻ ጋዜጦች ብሎ ለጠራቸው በተለይ ዘ ሚረር እና ዘ ጋርዲያን ጋዜጦች ጥያቄዎች መልስ እንደማይሰጥ አስታውቀዋል። ድንበር የለሽ ሪፖርተሮች አርኤስኤፍ የሚባለው ተሟጋች ቡድን ባልደረባ ሬቤካ ቪንሰንት ይህንን አባባል የሚረብሽ ቋንቋ ብለውታል። አሁን እንግሊዝ ውስጥ እያስተዋልን ያለነው የእንግሊዝ መንግስት በፕሬስ ላይ የያዘውን የጥላቻ አካሄድ ነው። በግልጽ ሐሰተኛ ዜና ወይም ፌክ ኒውስ ባይሉትም ተአማኒ የሆኑ ጋዜጦች እያወጧቸው ያሉ ዘገባዎች የሕዝብን አሜኔታ እንዳያገኙ የሚካሄድ ክስ የፈጠረውን የተጠናከረ ስጋት ነው። ጠቅላይ ሚኒስትር ጆንሰን ግን ጋዜጦቹ ያወጧቸው ዘገባዎች ትክክል አለመሆናቸውን አበርትተው ይናገራሉ። ባለፈው ቅዳሜና እሁድ አማካሪን አስመልክቶ ከወጡ ዘገባዎች ብዙዎቹ ሐሰት ናቸው። ይሁን እንጂ ጠቅላይ ሚኒስትሩም ሆኑ አማካሪያቸው ከሚንግስ ጋዜጦቹ ያወጧቸው ዘገባዎች ትክክል ስላለመሆናቸው ማስረጃ አላቀረቡም። የኤዲተሮችና የውጭ ፕሬስ ማህበራት የእንግሊዝ ህብረትም አንዳንድ ጋዜጠኞች ከመንግስቱ የኢንተርኔት ላይ መግለጫዎች ሆን ተብሎ እንዲታገዱ ተደርገዋል ሲል ይከስና ይህም ባለሥልጣናቱ ከመጠየቅና ከመፈተሽ ለማምለጥ እየወሰዱ ያሉት እርምጃ ነው ብሏል። ቪኦኤ ለጠቅላይ ሚኒስትር ጆንሰን ቢሮ ላስገባው ጥያቄ መልስ አላገኘም። መንግስቱ ግን የፕሬስ ነጻነትን ለመገደብ እየጣረ ነው የሚለውን ክስ ያስተባብላል።